የአድማጮች ማህደር ጤና ይስጥልኝ። ውድ የአድማጮች ማህደር ዝግጅት ታዳሚዎች ሳምንት አልፎ ይኸው በቀጠሮ አስተያየታችሁን ይዘን ተገኝተናል። የኢትዮጵያ ጤና ባለሙያዎችን ጉዳይ በሚመለከት በርካታ አስተያየቶች ደርሰውናል። ለሁሉም ቆይታችሁ ከእኛ ጋር እንዲሆን ግብዣችን ነው። በሰላማዊ ንቅናቄ የበኩሌን ድርሻ እወጣለሁ የሚሉት ዶክተር ሮቤል ናቸው። የላኩት መልእክት እንዲ ይላል። የመልእክታቸው ርዕስ የራቦ ዶክተር ይላል። የድሮዎቹ ሐኪሞች ጥሩ ክፍያ ስለነበራቸው ኑሮአቸውን ይመስሉ ነበር። ከሩቁ እንኳን ሲታዩ ግርማ ሞገሳቸው ያስታውቃል ይባልላቸው ነበር። እኛም ለርካታ ብቻ ሳንል መቼም እርካታ አስፈላጊ ቢሆንም ጥረን ግረን ጥቂቶች የሚያሳኩትን የሙያ ዘርፍ ተቀላቀልን። ኑሮ ሲቆለል ደሞዝ እዛው ቁጭ እንዳለ አመታቶች ተቆጠሩ። የቆዩት ወይም የቀድሞ ሐኪሞች በዚህ በዛ በት በት እያሉ የመንግስት ደሞዝ እኮ አልወሰዳችሁም እየተባሉ በግድ መውሰድ ስለጀመሩ የደሞዝና የጤና ባለሙያ ጥቅማጥቅም ግዳቸው አልሆን ስላለ ጥያቄ ያጣ ጉዳይ ሆኖ ቆየ። ወደ መንግስት ስራ በሳምንት አንድ የሚገባው ሐኪም የመንግስት ተቋም ጠንካራ እንዲሆን ለምንስ ይፈልጋል? በድብርት የተሰቃየው የአሁኑ ትውልድ ሐኪምም ህዝቡን ማገልገል እየፈለገ በዚህ የዕለት ጉርሻ መሸፈን አለመቻሉ፣ ቤተሰብ መርዳትና ቤተሰብ መመስረት አለመቻሉ ተደራርበው ያጨናነቁት ጀመር ሲሉ ጸሐፊው ይቀጥላሉ። ስልሳ እና ሰማንያ ታካሚ በቀን ደከመኝ ሰለቸኝ እሳይል የሚያክም ሐኪም ነው ያለው። ሄልስ ኬር ሲስተም ተበላሸ። የመንግስት ተቋም የሚመለከተው ሰው አጣ። ቀለል ያሉ ምርመራዎችና መድኃኒቶች እንኳን የሌለባቸው ሆኑ። የራሱን ኑሮ እንኳን መቻል ያቃተው ሐኪም ታካሚው ሪፈር ሲባል የሕክምና ወጪ ሲበዛበት መጀመሪያ ልመናው የሚጀመረው ሐኪም ጋር ነው። አንዲት ነርስ ለታካሚ ብር እያዋጣን ነው አዋጡ እያለች ትዞራለች። ከዚህ የበለጠ ሰብአዊነት ሊኖር ይችላል እንዴ? እውነቱን እናውራ ከተባለ ሰው በጤና ተቋማት እየተጉላላ ነው። ሰው በተለያየ ምክንያት እየሞተ ነው። አንዱ መንስኤ የጤና ባለሙያው የስራ ተነሳሽነት መቀነስ ነው። እና ታዲያ ሃይባይ ካጣ ተቋም ምን ይጠብቃል? ምንም። ታማሚ ሳታይ ዋልክ አስር ማየ ሀምሳ የሚከፈልህ ያው ነው። ሐኪምም ስራ የሌለበት ወይም የቀነሰ ታካሚ ያለበት መግባት ይበልጥ ይመርጥ ጀመር። አስባችሁታል? ሐኪም በስራው ባከመው ልክ መከፈል ቢጀመር ሐኪምም ደስተኛ ሆኖ ግልጋሎት ይሰጣል። እረ ይሄ የእኔ ታካሚ ነው፣ አትንኩብኝ ማለትም ሊጀምር ይችላል። ከግል ተቋማትም ፉክክር ይጀምራል። የመንግስት ሰራተኛው ይበልጥ የታካሚውን እንክብካቤ አስተካክሎ ታካሚ ወደ መንግስት ተቋም እንዲመጣ ለማድረግ የማይፈነቅለው ድንጋይ አይኖርም እና ይህ ሰላማዊ ትግል የዳቦ ጥያቄ ብቻ ሳይሆን የጤና ሲስተም ሪፎርም ለማድረግ የተጀመረ ነው። ይህን ትግል የማይደግፉት እንደነበርከው የተጉላላህ እንድትኖር የሚፈልጉ ናቸው። እኛ ግን ለውጥ ለማምጣትና የመንግስትን ተቋም ተወዳዳሪና ብቁ ለማድረግ እየታገልን ነው ይላሉ ዶክተር ሮቤል። የጤና ባለሙያዎች ጉዳይ ያሳሰባቸው የአዲስ አበባው ደንበኛችን ፋሲልም ተከታዩን አስተያየት ለአድማጭ ለማካፈል ወደዋል። ዲደብሊዎች እንዴት ናችሁ? በዚህ ሰሞን ለብዙ ዓመታት ታምቆ በድንገት ገንፍሎ የወጣ ገዢውን መንግስት ያስጨነቀ አንድ እውነት አለ እሱም በኑሮ ውድነት ጫንካቸው የጎበጠ ትከሻቸው የዛለ የሕክምና ባለሙያዎች የደሞዝ ጭማሪ ጥያቄና ጆሮ ዳባ ልበስ ያለው የብልጽግና መንግስት ፍጥጫ ነው። እስኪያስቡት አንድ እንቁላል እስከ 22 ብር በሚሸጥበት ሀገር እንዲሁም አንዲት ገና ሲጨብጡት አመድ የሚሆን ዳቦ በአስር ብር በሚሸጥበት ሀገር ያቺ በስራ ግብርና በተለያዩ ቅንስናሾች ተቦጭቆ የሚመጣው እዚህ ግባ የማይባል ደሞዝ እንዴት እስ ሆኖ በቀን አንድ ዳቦ ከአንድ እንቁላል ጋር በልቶ ያስውላልን? እንግዲህ ያስቡት። በዚህ ታላቅ ሙያ የተሰማሩ ሰዎች ተራብን፣ ልጆቻችንን እንዴት እናስተምር ቤት ኪራይ እንዴት እንክፈል? ትራንስፖርት እንዴት እንጠቀም? ብለው ከጠየቁ ሌሎች ተቀጣሪ የመንግስት ባለሙያዎችስ ምን እያሉ ይሆን ያስብላል። ሌላው በጣም ግርም ያለኝ ጉዳይ ቢኖር ለእንደዚህ ያሉ ፍትሐዊ ጥያቄዎች በአንዳንድ የመንግስት ኃላፊዎች የሚሰጠው መልስ እጅግ የሚያሳዝን መሆኑ ነው። እርግጥ ነው እነሱ እያንዳንዱ ዕለታዊ ወጪያቸው ከመንግስት ካዝና እየተዘገነ የሚሸፈን ደሞዛቸው ደግሞ ጠብሰቅ ያለ ስለሆነ ቀድሞውንስ ቢሆን ችግርን የት በመጨረሻም ኢኮኖሚስቶች አንድ የሚያነሱትን ሐሳብ ላንሳው እና ጽሁፌ ልቋጭ ይላሉ ፋሲል እሱም የኢኮኖሚ ጥያቄ በወቅቱ ካልተፈታ ወደ ማህበራዊ ቀውስ ከዚያም ከፍ እያለ ወደ ፖለቲካዊ ቀውስ መሸጋገሩ አይቀሬ ነው ይላሉ እናም ልብ ያለው ልብ ይበል ብለዋል ፋሲል ስማቸውን ያልገለጹ ግን በሕክምና ሙያ ተሰማርተው የሚገኙ አንድ አስተያየት ሰጪ ደግሞ ሐኪሞች እንደ ሌላው ተቋም አድማ ማድረግ የለባቸውም። የሚጎዱት ደሃውን ሕዝባቸውን ነው። አቅም ያላቸው የግል ሆስፒታል ይታከማሉ። እንደኔ እየሰሩ መንግስት መልስ እንዲሰጣቸው መጠየቅ ነው ያለባቸው፣ የሚል አስተያየታቸውን ልከውልናል። ከሰሜን ጎንደር ኤክስ ነኝ የሚሉት የጤና መኮንን ባለሙያ የጤና ባለሙያው መሰረታዊ ጥያቄዎች በቶሎ መልስ እንዳያገኙ የሸፈኑት ሁለት አበይት ምክንያቶች ያሉ ይመስለኛል ይላሉ። አንደኛ ይላሉ ከጤና ዘርፍ የሚነሳ ችግር ሲሆን ይህም መሰረታዊና በአጭሩ መስተካከል ያለበት ሲሆን ለዚህ ችግር መሰረታዊ ባለቤቶች በተለያየ ደረጃ በጤናው ዘርፍ ያሉ ኃላፊዎች፣ ሕግ አውጪዎች፣ ባለሙያዎች፣ ወዘተ ናቸው። የእነሱ ዓላማ ከ99 በመቶ በላይ በችግር የሚሰቃየውን የጤና ዘርፍ ባለሙያ ችግር መፍታት ሳይሆን በህገወጥ ንግድ፣ በአበል ስም ወዘተ የግላቸውን ጥቅም ማግበስበስ ነው በማለት ኤክስ ምሳሌ ያሉትን በሰፊው ያብራራሉ። ዝርዝር ውስጥ ለመግባት ግን ጊዜ አይበቃንም። ስለሆነም ወደ ሁለተኛው ነጥባቸው እንለፍ። ከጤናው ሴክተር ውጭ ያለው ሲሆን ይህም በሁለት ምክንያት ሊሆን ይችላል። የመጀመሪያው የጤና ባለሙያዎች ችግር ላይ መሆናችንን አያውቁም። ደሞዛችን፣ ጥቅማጥቅማችን በቂ ይመስላቸዋል። ለምሳሌ በቅርቡ ልብስ ልገዛ ሱቅ ሄድኩና ብር አነሰኝ ባለሱቁ አስረኛ ክፍል ውጤት ያልመጣለት ጓደኛዬ ነበርና ላንተ ይገባሃል ውሰደው ሲለኝ ሼም ይዞኝ ብር ያንሰኛል ቀብድ ልክፈልህና አስቀመጠልኝ አልኩት አይ አልፈለግከውም እንጂ መች ብር አተ ነው ብሎ በቀናነት ተሳለቀብኝ እኔም ደሞዜ ዜ 9047 ብር ነው ስለው አዘነልኝ አስረኛ ክፍል አራት ነጥብ ማምጣትህ አስራ ሁለተኛ ክፍል መስቀልህ ለዚህ ነበር አለና በሶሻል ሚዲያ ያየሁት እውነት ነው አለና አዘነ ስለ እሱ ወሬ ጀመርን ደህና ኑሮ እንደሚኖር ሁለት ቤት እንደሰራ ወዘተ ነገረኝ ይህን ከግለሰብ እስከ ከፍተኛ የመንግስት ባለስልጣን ያሉ አካላት አያውቁም ሁለተኛው ደግሞ እያወቁ በትምህርቱ ሳይሳካላቸው የቀሩ አሁን በተለያየ ምክንያት የሀብት ማማ ስልጣን ላይ የሆኑ በበቀል የናወዙ እነዚህ ቢታመሙ እንኳን ከግል እስከ ውጭ ድረስ ሄደው መታከም የሚችሉ ጥቂት ቱጃሮች ናቸው በማለት ኤክስ መፍትሔ ነው ወደሚሉት ሀሳብ ያልፋሉ። አንደኛ የጀመርነውን ንቅናቄ ማስቀጠል፣ ሁለተኛ መፍትሔ ሊሰጡ የሚችሉ አካላትን በተለይ ክቡር ጠቅላይ ሚኒስትሩን እንደኔ ችግሩ የዳቦ ብቻ መሆኑን የሚያስረዳቸው የሚኒስትር ተጠሪ አካል ስለሌለ እንጂ መፍትሄ ይሰጡናል ባይ ነኝ። ይሄ የግል እይታዬ ነው ካሉ በኋላ የጤና መኮንኑ ረዘም ያለ የመፍትሄ ሀሳብ ይሰነዝራሉ። ከነዚህ መካከል የሙያ ማህበራት አብረው እንዲቆሙ ማድረግ፣ ከሀገር ውጭ ያሉ ባለሙያዎችን ማሳተፍ፣ የቀድሞ ባለሙያዎችን አብረው እንዲቆሙ ማስተባበር፣ በጤናው ዘርፍ ውስጥ ያለን ብልሹ አሰራር ማጋለጥ የሚሉ ይገኙበታል። የሚሰሩበትን ሆስፒታል ጠቅሰው አየር ላይ ግን ስማቸውንም ሆነ የቴሌግራም መጠሪያ ስማቸውን ለደህንነታቸው ሲባል አየር ላይ እንዳንጠቅስ የጠየቁን አስተያየት ሰጪ የጤና ባለሙያ ናቸው። የጸጥታ አካላት ሆስፒታል ድረስ መጥተው ዶክተሮችን ወደ እስር ቤት እየወሰዱ ነው ይላሉ። ሌሎች የጤና ባለሙያዎችንም እያንገላቱ ነው። በጭንቀት ብዛት የምንሰራው የምንተወው ተደናግሮብናል። የድንገተኛ ታካሚዎችን ተረጋግተን ማከምና መድኃኒት በትክክል ለመጻፍ አልቻልንም። የከተማ አስተዳደር አመራሮች የሰርግ ሚዜ መስለው ሱፍ ለብሰው ሆስፒታሉን እየዞሩ ያዋከቡናል። ራበኝ፣ ትዳር መስርቼ መኖር አልቻልኩም፣ ልጅ ወልጄ ማሳደግ አልቻልኩም፣ ቤተሰብ መጠየቅ አልቻልኩም ብሎ መንግሥትን በሰላማዊ መንገድ ለጠየቅ ባለሙያ የታጠቀ ሚሊሻና ፖሊስ መድቦ ማዋከብ ከሰብአዊነት ባህሪ የወጣ ነው። በማለት ከሚሰሩበት ሆስፒታል ሁለት ሐኪሞች ግንቦት ስድስት ቀን መታሰራቸውን እና ሌሎች ሁለት መለቀቃቸውን ይገልጻሉ። ጸሐፊው እሰራበታለሁ ካሉት ሆስፒታል የታሰሩ ሐኪሞች ስለመኖራቸው ለማጣራት ሞክረን ነበረ። ሙከራችን ግን ለጊዜው አልተሳካም። የጤና ባለሙያዎችን ጉዳይ በሚመለከት የደረሱንን አስተያየቶች እዚህ ላይ እናብቃና ወደ አበራ ውዱ መልእክት እንሻገር። የአዲስ አበባው የዝግጅታችን ተከታታይና ተሳታፊ በሀገራችን ሰላም እንዲሰፍን መልእክት አለኝ ይላሉ። የድምፅ መልእክት ነው። ሰው ሰላም እንዲሆን ነው የምፈልገው። መንግስትም መንግስት እርግጣ ሰላም እያለ ነው በመራ ያሉት ገብተው ተደራድረው ህዝባችን ነው ሰላም። አሁን እኮ ገበሬውም አርሶ አዝመራ መሰብሰብ አልቻለም። ትምህርት የለም። ትምህርት በየአቅጣጫው ተዘግቶ ነው ያለ። ብዙ ቦታ ተማሪዎች ሊማሩ አይቻሉም። በስንት ሚሊዮን የሚቆጠር ተማሪ ከዝም ብሎ ቤቱ ነው የሚውል ያለ፣ ወይም ዝም ብሎ ፈቅዶ ነው የሚውል ያለ። ያ ከሚሆን ህዝቡ ተስማምቶ ሀገራችን ሰላም እንዲያረግ ነው ምለ አሜን የተባሉ አስተያየት ሰጪ የሀገሪቱ ትልቁ ባንክ የኢትዮጵያ ንግድ ባንክ ደንበኞቹን ዲጂታል መታወቂያ እንዲኖራቸው በቀነ ገደብ ቢያስገድድ የሀገሪቱ የእገታና የማጭበርበር ኢንዱስትሪ በከሰመ ነበር ይላሉ። ወንጀል ፈጻሚዎች ለጊዜው ባያዙ እንኳን ማንነታቸው እስከሚለይ የጊዜ ጉዳይ ይሆን ነበረ። የታጋች ቤተሰብ በንግድ ባንክ ይልካል፣ ታጋች በሞባይል ባንኪንግ ገንዘቡን ወደ ተለያየ አካውንት በትኖ ያወጣል። በሌላ ጊዜ ተኬዶ ባንኩ ሲጠየቅ በአንዱ የገጠር አካባቢ በፎርጅድ መታወቂያ የተከፈተ አካውንት ሆኖ ይገኛል። የአጋጭ አካውንት አዙሪት ቀጥሏል። ንግድ ባንክ ዲጂታል መታወቂያ ቢያስገድድ ችግሩ 80 በመቶ ይቀንሳል የሚል መፍትሄ ሀሳብ የሰነዘሩት አሜን ናቸው ለኢትዮጵያ ንግድ ባንክ ያላቸው የመፍትሄ ሀሳብ ነው። ወደ መጨረሻው አስቴት ስናልፍ አሰፋ አስናቅ ናቸው። ይላኩልን፣ ዲደብሊው በጣም የምወደው ዓለም አቀፍ የሬዲዮ ጣቢያ ነው። ከዘጠኝ ዓመት በላይ ሆኖኛል ሳዳመጥ፣ ማታ ማታ ከአንድ ሰዓት እስከ ሁለት ሰዓት የእናንተ ዜና በጣም ደስ ይላል። በተለይ የነጋሽ መሐመድ ማህደረ ዜና፣ እሁድ የሚቀርበው የምሁራን ውይይት፣ የሀረሩ ቤታሪኩና የደሴው ጥቁር አሜን በጣም ወዳቸዋለሁ ይላሉ አሰፋ አስናቀ። ይኸው የእርስዎን መልእክት አየር ላይ አውለናል። በጊዜ ምክንያት የመቶ አለቃው ቤን መልእክት ማስተናገድ አልቻልንም። በተሳትፎ ግን በዚህም ሳምንት አልተለዩንም። እንግዲህ አድማጮች ጻፉልን ወይም ደውሉልን እያልኩኝ እዚህ ላይ በሳምንት ቀጠሮ ልሰናበት። ልደት አበበ ነኝ። ጤና ይስጥልኝ።